ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰለሞን አባተ። ሰላም የተከበራችሁ አድማጮች ጤና ይስጥልኝ። ዛሬ ዓለም ሥራውን የሚያከናውነው በኢንተርኔት እየሆነ ነው። ይህ ኤሌክትሮኒክ ድርና አውታር ዓለምን እጃችን ላይ ያስቀምጧታል። የዕለት ተዕለት ሥራውን በአንድ የዓለም ጥጌትም ቦታ ሆነው ሊያከናውኑ ይችላሉ። መሸማመትን ቢፈልጉ የዓለሙ ሁሉ ሱቅ በእጆ ነው። መጓዝ ቢሹ ቲኬቶን እጆ ላይ ማዘዝ ይችላሉ። ደረሰኝም ቢሹ ካርኒዮን ወዲያው ያስጨብጥዎታል። ቪዛም ቢጠይቁ፣ ሥራም ቢፈልጉ እንግዲህ በየቢሮው በየኤምባሲው መንከራተት አይኖር ቦትም በአካል ካልተፈለጉ በስተቀር የሚያመለክቱት በየዌብሳይቱ ነው። መሬት መመራት፣ ግብሩን መክፈል፣ ቤት መከራየት፣ ወዘተረፈ የማይችሉትን ውስጥ ይጥሩልኝ። በኢንተርኔቱ አስማት ይህንን ጉዳይ ይዤ ወደ አዲስ አበባ ከተማ አስተዳደር ጎራ አልኩኝ እና አቶ ዳንኤል በትረን አገኘሁ። ስሜ ዳንኤል በትረ ይባላል። በአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ የሕዝብ አስተያየት ቅኝትና ድረገጽ ኬስ ቲም አስተባባሪ ነኝ። አቶ ዳንኤል ዛሬ በአንድ ጉዳይ ላይ እንድናተኩር ፈልጋለሁኝ። ዌብሳይታችሁን የሚመለከት ነው እና ምንድን ነው የሚመስለው? የእናንተ ዌብሳይት ለምንድነው የተከፈተው? አዲስ አበባ ከተማ አስተዳደር ዌብሳይት ይባላል። በነገራችን ላይ ሙሉ ስሙን አድማጮቻችንም እንዲያውቁት አዲስ አበባ ሲቲ ዶት ጆቪ ዶት ኢቲ ብለው ቢጎበኙ የአዲስ አበባ ከተማ አስተዳደር ዌብሳይትን ያገኛሉ። የተቋቋመው የከተማዋን የልማት፣ የመልካም አስተዳደር ስራዎች ለህዝቡ ለማስተዋወቅ ነው። አድማጮቻችን፣ ተመልካቾቻችን ብለን የምናስበው ደግሞ በአገር ውስጥ ያሉ ኢትዮጵያውያንና በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንና ኢትዮጵያውያን ናቸው። በተጨማሪም ደግሞ በዓለም አቀፍ ደረጃ ያለው ህብረተሰብም በመልካች እንዲሆን እንፈልጋለን። በአጠቃላይ በከተማ ውስጥ ስላሉ የልማት የመልካም ማስተዳደር ስራዎች ሁሉ እንዲገነዝብልን፣ የተለያዩ የኢንቨስትመንት አማራጮች ያላት ከተማ ስለመሆኗም ማስታወቅ እንፈልጋለን። እነዚህና መሰል አላማዎችን ይዞ ነው የከተማ አስተዳደሩ ዌብሳይት የተቋቋመው። በቋንቋም በሁለት ቋንቋ እንደሆነ የሚሰራው አይቻለሁኝ ዌብሳይቱ ትክክል ነው። ትክክል ነው። አንዳንድ ቦታዎች ላይ ዶች ተጨምሮበት አይቻለሁ። ሁለት ቋንቋ የሆነው በዋናነት በውጪው አለም በአብዛኛው መግባባት የምንችለው በእንግሊዝኛ ቋንቋ ይሆናል ብለን ገምተን ነው። በትክክልም በእንግሊዝኛ ቋንቋ መግባባት እንችላለን በአብዛኛው አለም ላይ። አማርኛ የሆነበት ደግሞ ኢትዮጵያ በአብዛኛው አማርኛ ከጫፍ እስከ ጫፍ ተነጋሪ ቋንቋ ነው። የመንግስቱም የስራ ካርታ ላይ ደግሞ ተጨማሪ ዶች እንዲሁ ጨምረናል። ተጨማሪ አማራጮችን ለመስጠት ታስቦ ነው ለህዝቡ። ምናልባት የአሰባ ካርታ የሚለው ላይ የተው ከሆነ በሶስቱ ቋንቋ ነው። አሁን ሶስቱን አይቻለሁ ሌሎች ቋንቋዎች አሉ፣ ሰፋ ያለ ጥቅም ላይ ያሉ፣ ለምሳሌ እንደ ፈረንሳይኛ አይነት እንደ አረብኛ አይነት ቋንቋዎች እያሉ ለምን ጀርመን ቋንቋን መረጣችሁ? ለጊዜው እንደ አንድ አማራጭ ይህን እየተጠቀምን ያለንበት ሁኔታ ነው ያለውና ወደፊት እየተጠናከር ስኔ ሌሎችም ኢንተርናሽናል የሆኑ ብዙ ተደማጭ ብዙ ተናጋሪ ያላቸውን ቋንቋዎች የምንጠቀምበት ሁኔታ ይኖራል። ለጊዜው ግን እንደ አንድ አማራጭ ይሄ ስለተገኘ፣ በተለይ ካርታው ላይ ተመልክተው ከሆነ አዲስ አበባ ከተማ አስተዳደር የሚገኙ ሆስፒታሎችን፣ ኤምባሲዎችን፣ ሆቴሎች፣ ሬስቶራንቶችን መሰረታዊ የሚባሉ በተለይ ውጭ ሀገር ሆነው ኢትዮጵያን የሚፈልጉ በተለይ አዲስ አበባን ማየት አዲስ አበባ ላይ የተለያዩ ቦታዎችን መጎብኘት የሚፈልጉ ዜጎች ሊያውቋቸው የሚገቡ መሰረታዊ የሆኑ ነገሮች ናቸው ካርታው ላይ የተጫኑትና እንደ አንድ አማራጭ የተወሰደ ነገር እንጂ በዚህ ብቻ የሚወሰን አይደለም። ወደፊት እንግዲህ አቅም እየተጠናከረ በሌሎች አማራጮችም ሚኖረን ይሆናል ብለን እንገምታለን። እንግዲህ አቅም ጉዳይ ካነሱልኝ በዛው አያይዤ ልቀጥል እና እንግዲህ ይሄ ዌብሳይት ብዙ ስራዎችን እንዲሰራ ይጠበቅበታል ይመስለኛል። መረጃ መስጠት ብቻ ሳይሆን መረጃዎቹን በተከታታይ አፕዴት ማድረግ ወይም አዲስ እንዲሆኑ የዛሬ መረጃዎች እንዲሆኑ ማድረግ ያስፈልጋል በአንድ በኩል ሌላ ደግሞ ወደፊትና ወደ ኋላም አይነት ምልልስ የሚካሄድበት የከተማ አስተዳደርም ነው፣ ማመልከቻዎች ሁሉ የሚገቡበት ሁኔታ እንዲሆን ያስፈልጋልና ይህንን ለመስራት አቅማችሁ ምን ይመስላል? አሁን ያለው ምን ያህልስ መንግስት ይረዳችኋል? አብረቸው የሚሰሩ ባለስልጣናት ምን ያህል ነው የሚገነዘቡት የዚህን ዌብሳይት አስፈላጊነትና ጥቅም? ትክክል ነው፣ አብረውን የሚሰሩት ባለስልጣኖች ወይም የከተማ አስተዳደር ይሄንን ዌብሳይት በደንብ ያውቋል በቅርብም ይከታተላል ይደግፋል ስለዚህ በአካባቢው በቅርብ ያሉት ባለስልጣናት ይሄንን ዌብሳይት በደንብ ያውቁታል የሚለው ነገር ከዛ ውጪ ዌብሳይቱን አብዴት ማድረግ ይሄ መረጃዎችን አብዴት ማድረግን በተመለከተ በየቀኑ ዜናዎች ይጫናሉ መሰረታዊ የሆኑ ዜናዎች ከአምስት እስከ አስር ዜናዎች ይጫናሉ ዋና ዋና የሚባሉ ስለዚህ በየቀኑ አዲስ ነገር ወብሳይታችን ይዞ ይገኛል ማለት ነው ምናልባት የማይቀየሩት የየሴክተሮች መሰረታዊ መረጃዎች የሚባሉ አሉ። የሴክተሮች ራእይ ተልኮ ሴቶች ተግባርና ኃላፊነቶች ኮንታክት በየዘርፉ ያሉት ማለት ነው። ዘርፍ ማህበራዊ ነው። ሌላስ? ለምሳሌ ማመልከቻ ማስገባት የሚፈልጉ ሰዎች ቢኖሩ፣ የቦታ ጥያቄ ማስገባት የሚፈልጉ ሰዎች ቢኖሩ፣ የደብተር ጥያቄ ማስገባት የሚፈልጉ ሰዎች ቢኖሩ፣ ወይም ደግሞ ግብር መክፈል የሚፈልጉ ሰዎች ቢኖሩ፣ እንዴት ነው ዌብሳይቱን መጠቀም የሚችሉት? ይህንም በሚመለከትም ከተማ አስተዳደሩ ትልቅ ስራ ሰርቷል። አሁን ሰባ ፖርታል የሚባል ሌላ ተጨማሪ ዌብሳይት አለው ወደፊት ይሄኛው ዌብሳይት ሙሉ በሙሉ ወደዛኛው ሽፍት ያደርጋል ተብሎ ነው የሚታሰበው። አንድ አንድ ሳይት ነው ያኛው ዌብሳይት፣ የሰባ ፖርታል ዌብሳይቱ ሰፊ ነገር ነው። አሁን ያልካቸው ነገሮች በሙሉ የያዘ ነው። በቀጥታ የስልክ ልውጥ ሁሉ ማድረግ የሚያስችል ነው። መረጃ መለወጥ የሚያስችል ነው። በርካታ ነገሮች ያሉት ነው። ሰፊ ነገር ነው። ምናልባት እሱን በቅርብ ጊዜ ስራ ላይ ስናውል ይሄ የተባለው ጥያቄ ሆነ በአሁኑ ሊመለስ የሚችልበት ሁኔታ አለ። በቅርብ ጊዜ አቶ ዳንኤል ሲሉ ምን ማለት ነው? አለም አሁን የሚሰራው በዌብሳይት ነው፣ ብዙ ስራውን። አዲስ አበባ አለም አቀፍ ከተማ ነች፣ እንደ ሌሎች የአፍሪካ ሀገሮች አይደለችም። የአፍሪካ ጄኔቫ የምትባል ከተማ ነች እና መቼ ነው በቅርብ ጊዜ የሚባለው? የሳይንስና ቴክኖሎጂ እርምጃ ደግሞ አይቆምም። አሁን ያልኩት የአዲስ አበባ ፖርታል ሙሉ በሙሉ ተሰርቶ አልቋል፣ አልቋል። የተወሰነ መረካከብ እና ሙሉ በሙሉ አሁን በተባለ መንገድ ስራ ማስጀመር ነው የቀረው አቶ ዳንኤልን ለፈጣን መልሳቸው አመሰግናለሁ ግናለሁ ውይይታችንን አልጨረስንም። ሌሎችም ሰፋ ያሉ ጉዳዮችን ይዘን እንመለሳለን። አንድ ሁለት አጠር አጠር ያሉ መረጃዎችን ላቃምሶ ዛሬ ሐምሌ 25 በሳይንሱም በቴክኖሎጂውም በተፈጥሮ አካባቢ ጥበቃና ክትትሉም በኩል የበዙ ታሪካዊ ክስተቶች የተከናወኑበት ዕለት ነው። ይህ ምድር ላይ ሕይወታችንን አድርጎ የያዛት እስትንፋሳችን የሚንቀሳቀስበት ኦክሲጅን የሚባል ንጥረ ነገር ኤለመንት ጋዝ የሚበሉት ብቻ መኖሩ የታወቀውና የተገለጸው ልክ የዛሬ 239 ዓመት በዛሬዋ ዕለት ነበር። ኦክሲጅን ያን የተፈጠረ ማለት አይደለም። የእርሱ ዕድሜ ከእኛም ይቀድማል። መኖሩ በሰው ልጅ ታወቀ ወይም ይህ እኛ የምንተነፍሰውና የምንኖርበት ነገር ኦክሲጅን መሆኑን የሰው ልጅ አወቀ ለማለት ነው። እንግሊዛዊው ጆዜፍ ፕሪስሊ ናቸው ይህንን ቃል ይፋ ያደረጉት ኦክስጅን። ጣልያናዊው አሳሽ ክሪስቶፈር ኮሎምበስ በአሜሪካው ዓለም መሬት ላይ እግሩን የረገጠው በዛሬዋ ዕለት የዛሬ 515 ዓመት ነበር። በሌላኛው የዓለም ፊት ወይም ገጽታ፣ ከግዙፉ አትላንቲክ ውቅያኖስ በስተጀርባ ይህ ዛሬ አሜሪካ የምንለው ዓለም መኖሩ እርግጥ ሆነ፣ ዛሬ የዛሬ 515 ዓመት። ኮሎምበስ ግን ይህንን ያህል ግዙፍ አሕጉር ሳይሆን አነስተኛ የስፓኝ ግዛት ደሴት ስለ መሰለችው ቅድስት ደሴት ወይም ኢዝላ ሳንታ ብሎ ሰየማት። ኢዝላ ሳንታ የዛሬዋ ላቲን አሜሪካ ቬኔዙዌላ ግዛት አካል የሆነች ቦታ ነች። አንደኛው የዓለም ጦርነት መቶ ዓመት ሊደፍን አንድ ዓመት ቀረው። ልክ የዛሬ 99 ዓመት በዛሬዋ ዕለት ተጫረ። በዚህ የአውሮፓ ግዙፍ የአራት ዓመታት ጦርነት 20 ሚሊዮን ሰው ረገፈ። የጃፓኗ ሂሮሺማ ላይ አቶሚክ ቦምብ የተጣለው በዚሁ ሳምንት ውስጥ የዛሬ 68 ዓመት ነበር። ዕለቱ በኢትዮጵያ አቆጣጠር ሐምሌ 30 1937 ዓ.ም ነበር። የሰው ልጅ በራሱ ላይ ከጣላቸው ግዙፍ ትራጀዲዎች እጅግ አሳዛኝ ታሪኮች አንዱ፣ ከሳይንስ አሸማቃቂ ውጤቶችም ታላቁ እማኝ። ስለዚህም ዛሬ ዓለም ለጦር መሳሪያ ቅነሳ እየተሽቀዳደመ ይገኛል። ስለዚህም ልክ የዛሬ 38 ዓመት በዛሬዋ ዕለት የሄልሲንኪ ስምምነት ተፈረመ። ስምምነቱን ዝግ ከነበረችው የአውሮፓዋ አልባንያ በስተቀር ሶቪየት ኅብረትና አጋሮቿ እንዲሁም አሜሪካና ወዳጆቿ ካናዳን ጨምሮ ፈርመውታል። ለዛሬ በዚሁ ሁሉ ልሰናበቶ። የተከበረው አድማጬ፣ ከተፈጥሮ አካባቢ ሳይንስና ህይወት ፕሮግራም አዘጋጅና አቅራቢ 재미ý! Solomon na bata Washington.